የአሜሪካ ድምፅ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ታህሳስ 28 2015 ዓ ም ዝግጅታችን ጀመረ።

በኢትዮጵያ የሰብአዊ ረዴት ምላሽ ቀጥሏል። ሆኖም የተመጣጠነ ምግብ እጥረት አሳሳቢ ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት አስታውቋል። በሌላ ዜና ድርጅቱ በደቡብ ኢትዮጵያ እየተከሰተ ባለው የጸጥታ ችግር ምክንያት የሰብአዊ እርዳታ ለተጎጂዎች ማድረስ አስቸጋሪ መሆኑን ገልጿል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ እንደ

እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ።

የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በዓለም ዋና ተፈላጊው ህገወጥ ሰው አዘዋዋሪ ተብሎ ሲጠራ የነበረው ኤርትራዊ ኪዳኔ ዘካሪያስ ሀብተማሪያም ሱዳን ውስጥ መያዙን ዓለም አቀፍ የፖሊሶች መረብ የሆነው ኢንተርፖል ትናንት ሐሙስ አስታውቀዋል። የአሶሲየትድ ፕሬስ ዘገባ እንዳመለከተው ግለሰቡ የተያዘው በተባበሩት አረብ ኤሚሬትስ በተመራ አሰሳ ነው። ከምስራቅ አፍሪካ ተነስተው ሜዲትራኒያንን አቋርጠው ወደ አውሮፓ ለመሻገር የሚፈልጉ ፍልሰተኞችን በመጥለፍ ቤተሰቦቻቸው

ሰራተኞቻቸው ገንዘብ እንዲከፍሉ በማድረግ እንዲሁም በመግደል በሚሉ ወንጀሎች ኪዳኔ መከሰሱን በፈረንሳይ መሰረቱን ያደረገው ኢንተርፖል በመረጃ መረብ በለቀቀው መግለጫ አስታውቋል። ኪዳኔ ዘካሪያስ ሀብተ ማርያም ኢትዮጵያ ውስጥ ተይዞ ፍርዱን በመከታተል ላይ ሳለ ከሁለት ዓመት በፊት ከፍርድ ቤት ተሰውሮ እንደጠፋ ሪፖርቱ አስታውሷል። በተባበሩት አረብ ኤምሬትስ በተመራና በዓለም አቀፍ ደረጃ በፖሊስ በተደረገ አሰሳ ግለሰቡ ሱዳን ውስጥ ባለፈው እሁድ ልያስ ችሏል ሲል የተባበሩት አረብ ኤምሬትስ የአገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ

አስታውቀዋል። ግለሰቡ ሊያዝ የቻለው የተባበሩት አረብ ኤምሬትስ መርማሪዎች የኪዳኔን ድርጅቶችና የቤተሰብ አባላት እንዲሁም ገንዘቡ የሚዘዋወርበትንና ወደ ሕጋዊነት የሚቀየርበትን ሂደት ተከታትለው ከደረሱበት በኋላ መሆኑ ታውቋል። ምርመራው ወደ ሱዳን መርቷቸዋል ሲል ኢንተርፖል አስታውቋል።

ኪዳኔ ቀዩ መጥሪያ ተብሎ የሚጠራው የኢንተርፖል መጥሪያ ከኢትዮጵያና ከኔዘርላንድ እንደወጣበትና ሊቢያ ውስጥ በሺዎች የሚቆጠሩ ፍልሰተኞች የሚታጎሩበት ካምፕ ባለቤት ነው ሲል የኔዘርላንድ መንግስት በበኩሉ እንደከሰሰው የአሶሴትድ ፕሬስ ሪፖርት አመልክተዋል። በሊቢያ ረዥም ጊዜ መሪዋ ሙአመር ጋዳፊ በኃይል ከተወገዱ በኋላ እና የአገሪቱ ትርምስ ውስጥ ስትገባ ለህገ ወጥ ሰው አዘዋዋሪዎች መልካም አጋጣሚ ሆኖላቸዋል።

የእስላማዊ አክራሪ ተዋጊዎች በአንድ ወታደራዊ ካምፕ ላይ ዛሬ ከንጋት በፊት ባደረሱት ጥቃት ሰባት ወታደሮች መገደላቸውን የሶማሊያ ባለስልጣናት ዛሬ አስታውቀዋል። ጥቃቱ የደረሰው በደቡብ ሶማሊያ ክፍል ባለፈው ሳምንት ከአልሸባብ ተዋጊዎች ነፃ ወጥቶ በነበረ አካባቢ መሆኑን ጥቃት ፈጻሚዎች ወደ መጡበት መመለስ መቻሉንም ባለስልጣናቱ ጠቁመዋል። ሞሐመድ ዳይሴን ከሶማሊያ የላከውን አጭር ዘገባ እንግዱ ወልዴ ያቀርበዋል።

ጥቃቱ የደረሰው በሂራን ክልል በሁለት መኪኖች ላይ በተጠመደ ቦምብ ሰላሳ ሰዎች በተገደሉ ማግስት ነው። በማዕከላዊ ሸበሌ ክልል በቅርቡ ከአልሸባብ ነፃ በወጣችው ረኒርጎድ ከተማ ውስጥ በምትገኘው ሄሎውሌ ጋብ በምትሰኝ መንደር ውስጥ ነው ዛሬ ማለዳ ጥቃቱ የደረሰው። ከሞቃዲሹ 240 ኪሎ ሜትር ላይ የምትገኘው ረኒርጎድ ከተማ በክልሉ አልሸባብ ተቆጣጥሯት የነበረች ብቸኛ ከተማ መሆኗን ባለሥልጣናቱ ጨምረው ገልጸዋል።

ዳውድ ሃጂ ኢሮ የሂርሸበሌ ግዛት ቃል አቀባይ ናቸው። ቆልያ ቀዋሪጅተ ኣ ዓድው ኩ ኣ ኡመት ሶማልየት ኣያ ወዓይ ሳኪ ሰ ወርረን ሐዋሪጆቹ ዛሬ ማልዳ በሂሎሌ ጋብ የሚገኙ ኃይሎቻችንን አጥቅተዋል። ወታደሮቻችን በበኩላቸው በአጥቂዎቹ ላይ ከፍተኛ ጉዳት አድርሰውባቸዋል። አስክሬናቸው በየቦታው ወድቋል። የቀሩትም ወደ ጫካ ሸሽተዋል። የሶማሊያ መንግሥት አልሸባብን ሐዋርጂስ በማለት ይጠራል።

ከእስልምና እምነት ያፈነገጡ እንደማለት። ጥቃቱ በተፈጸመበት አካባቢ የሚኖሩ ቪኦኤ ያነጋገራቸው ሰዎች እንዳሉት በውጊያው ወቅት በርካታ ሲቪሎችም ተገድለዋል። አልሻባብ ለጥቃቱ ኃላፊነት በመውሰድ አምስት ከፍተኛ አዛዦችን ጨምሮ 31 ወታደሮችን መግደሉንና ስምንት ወታደራዊ ተሽከርካሪዎችን መያዙን ገልጿል። ቪኦኤ ቡድኑ አደረስኩ ያለውን ጉዳት በተመለከተ ከገለልተኛ ወገን ማጣራት አልቻለም።

ጥቃቱ የደረሰው በአገሪቱ ማዕከላዊ ክፍል ሂራን በምትገኘው መሐስ ከተማ በሁለት መኪኖች ላይ በተጠመደ ቦምብ ከሰላሳ ሰዎች በላይ በተገደሉና አርባ የሚሆኑ በተጎዱ ማግስት ነው። ለዚህ ጥቃትም አልሸባብ ኃላፊነቱን ወስዷል። የሶማሊያው ፕሬዝዳንት ሐሳን ሼክ መሐመድ ባለፈው ዓመት በአልሸባብ ላይ ጥቃት እንዲደረግ ካዘዙ በኋላ የመንግሥት ኃይሎች በጎሳ ታጣቂዎች በመታገዝ በርካታ ከተሞችን እና መንደሮችን ከአልሸባብ አስለቅቀዋል።

በኬንያ የተመሳሳይ ፆታ አፍቃሪያን የኤልጂቢቲ የመብት ተሟጋጅ አስክሬን በምዕራብ የአገሪቱ ክፍል ኢሱንጊሹ ወረዳ ብረት ሳጥን ተደርጎ ከመንገድ ዳር ተጥሎ መገኘቱ ተነገረ። አስክሬኑ የተገኘው በሞተር ብስክሌት የታክሲ አገልግሎት የሚሰጥ አንድ ሰው የሰሌዳ ቁጥር የሌለው አንድ ተሽከርካሪ ሳጥኑን ከመንገድ ዳር ሲጥል መመልከቱን ለፖሊስ በማስታወቁ ነው ሲል የዛሬው የአሶሲየትድ ፕሬስ ዘገባ አመልክቷል።

ፖሊስ ኤድዊን ቺሎባ የተባለውን ግለሰብ አስክሬን በሳጥን ውስጥ ማግኘቱን አስታውቋል። የግድያው መንስኤና ዓላማ አለመታወቁን ዘገባው አመልክቷል። ኬንያ በተመሳሳይ ወንዶች መካከል የሚካሄድን የፆታ ግንኙነት የምትወነጅል ሲሆን

ጥፋተኛ ሆኖ የተገኘን እስከ 14 ዓመት ድረስ በእስር ትቀጣለች ሲል የዓለም አቀፍ የኤልጂቢቲ ሰዎች መብቶች ተሟጋች የሆነው የሰዎች ክብርና እምነት ወይም ሂማን ዲግኒቲ ትረስት የተባለው ድርጅት አስታውቋል። ድርጅቱ ጨምሮ እንዳስታወቀው ኬንያ ውስጥ በቅርብ ዓመታት ውስጥ ካኩማ በተባለው የፍልሰተኞች ጣቢያ ውስጥ ታዋቂ በሆኑ የኤልጂቢቲ ፍልሰተኞች ላይ ተከታታይ የሆነ መድሎና ጥቃቶች ይፈጸማሉ ብሏል። አድማጮች የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ነው።

በዓለም የምግብ ዋጋ እንደ ኤሮፓ አቆጣጠር በ2022 ከፍተኛ ሆኖ የተመዘገበበት ዓመት ቢሆንም እያገባደድ ነው ባለው በዚህ ታሳስ ወር ለዘጠነኛ ተከታታይ ወራት ቀንሶ መታየቱን የተባበሩት መንግስታት ድርጅት ዛሬ ያወጣው መረጃ አመለከተ። ሩሲያ የዓለም የስንዴና የምግብ ዘይት ዋና አከፋፋይ እንዲሁም የእርሻ ቋት የሆነችውን ዩክሬንን የወረረችበት መጋቢት ወር

የምግብ ዋጋ ከፍተኛ ሆኖ የተመዘገበበት ወር መሆኑን መረጃው አመልክቷል። የሩሲያ የባህር ኃይል ወደ ውጭ የሚላከው የዩክሬን እህልን አግዶ የቆየ ሲሆን በቱርክና በተባበሩት መንግስታት አሸማጋይነት ባለፈው ሐምሌ በተደረሰው ስምምነት መሠረት እንዲከፈት ተደርጓል።

በዩናይትድ ስቴትስ ደቡባዊ ግዛት ፍሎሪዳ ማያሚ ውስጥ በሚገኝ አንድ ምግብ ቤት አቅራቢያ ትናንት ከምሽቱ ሁለት ሰዓት ላይ በደረሰ የጅምላ ተኩስ ጥቃት አስር የሚደርሱ ሰዎች መቁሰላቸውን የማያሚ ፖሊስ አስታወቀ። አንድ የአይን እማኝ ደግሞ እስከ 12 የሚደርሱ ሰዎች መቁሰላቸውን መናገራቸውን አሶሲትድ ፕሬስ ዘግበዋል። እማኞችን የጠቀሱ የመገናኛ ብዙሃን በዘገባዎቻቸው እስከ አስር የሚደርሱ ሰዎች መገደላቸውን ቢገልጹም

ፖሊስ የተወሰኑት ሰዎች ላይ የመቁሰል አደጋ መኖሩን ገልጾ በሕይወት ላይ የደረሰ አደጋ አለመኖሩን አመልክቷል። ፖሊስ ጉዳት ስለደረሰባቸው ሰዎች ምንም አይነት መረጃ እንደሌለው ማስታወቁም በዘገባው ተመልክቷል።

ሪፐብሊካኑ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አባላት አዲሱን አፈጉባኤዋቸውን ለመምረጥ የአራተኛ ቀን ሙከራቸውን ዛሬ አርብ ያደርጋሉ። የካሊፎርኒያውን የህዝብ እንደራሴ ኬቪን መካርቲን የወግ አጥባቂ ሴቶችን ለማስጠበቅ በቂ አይደሉም በሚል የሚያምኑት ሀያ የሚሆኑ ወግ አጥባቂ ፓርቲው አባላት

የአፈጉባኤው ምርጫ ለሶስት ቀናት በተሳካ ሁኔታ አግደውት ቆይተዋል። 435 አባላት ያሉት የህዝብ ተወካዮች ምክር ቤት ለ16 ዓመታት የህዝብ እንደራሴና አሁን በምክር ቤቱ የሪፐብሊካን መሪ የሆኑትን መካርቲን ለመምረጥ የሚያስፈልገውን 218 ድምፅ የጎደሉትን ጥቂት ድምፆች ማግኘት አቅቶታል።

ሌሊቱን ድርድር ቢደረግም በጠባብ የድምፅ ብልጫ አብላጫውን የምክር ቤት መቀመጫዎችን የያዙት ሪፐብሊካኖች የሪፐብሊካኑን ኬቪን ማካርቲ በአፈ ጉባኤነት ለመምረጥ የሚያስፈልጉትን ጥቂት ድምፆች መንፈጉን ቀጥለዋል። በዚህ የተነሳም በሦስቱ ቀናት ለአስረኛው ዙር የተደረገው ምርጫ ባለመሳካቱ ምክር ቤቱ ድምፅ የመስጠት ሂደቱን እስከ አርብ እስከ ዛሬ ኩለቀን ድረስ እንዲቆይ ድምፅ ሰጥተዋል።

በየሳምንቱ በትንሹ አስር ሺህ ሰዎች በኮቪድ ይሞታሉ ሲሉ የዓለም ጤና ድርጅት ኃላፊ ተናገሩ። የኮቪድ-19 ወረርሽኝን አራተኛ ዓመት አስመልክቶ የዓለም ጤና ድርጅት ዳይሬክተር ቴድሮስ አዳኖም ከድርጅቱ አባል አገራት ጋር ባደረጉት ስብሰባ ወረርሽኙን በመከላከል የተሰሩ በርካታ መልካም ሥራዎች መኖራቸውን ገልጸው ይሁን እንጂ አሁን ድረስ በየሳምንቱ ወደ አስር ሺህ የሚገመቱ ሰዎች በኮቪድ-19 እንደሚሞቱ ተናግረዋል።

እውነተኛው አሃዝ ከዚያም ሊበልጥ እንደሚችል ቴዎድሮስ ገልጸዋል። መልካም የጤና እንክብካቤ አመራር፣ ክትባቶችና ሕክምናዎች በመኖራቸው ዓለም ዛሬ ከበርካታ ዓመታት በፊት ከነበረችበት የተሻለ ሁኔታ ላይ ትገኛለች ያሉት ዳይሬክተሩ ባለፈው ዓመት አብዛኛውን ጊዜ ኮቪድ-19 እየቀነሰ የመጣበት ጊዜ ነበር ብለዋል። በመላው ዓለም የክትባት ስርጭት መጨመሩንና ብዙዎቹ የዝቅተኛና መካከለኛ ገቢ ባላቸው አገሮች ዘለቄታ ያለው ለውጥ መታየቱንም ገልጸዋል።

ይሁን እንጂ የኮቪድ-19 ወረርሽኝ ስጋት አሁንም የቀጠለ መሆኑ የሚታየው ገጽታም የሚረብሽ ነው ሲሉ አስጠንቅቀዋል። ምርመራውና፣ እንክብካቤው የክትባቱን ተደራሽነት አስመልክቶ የሚታየው ልዩነት አሁንም እንደቀጠለ መሆኑን ተናግረዋል።

ቻይና አሁን ከፍተኛ የተጋላጭነትና ተላላፊነት መጠን እንደሚታይባት የሚገልጹት የዓለም ጤና ድርጅት ኃላፊዎች ከቻይና ባለስልጣናት ጋር ተገናኝተው እየጨመረ በመጣው የኮቪድ-19 ህሙማን ጉዳይ መወያየታቸው ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዜናዎቹ እናመሰግናለን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ታህሳስ 28 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት ገበያ ሁኔታ መጀመሪያ ከነበረው አሁን ትንሽ እየተሻለ ያለበት ሁኔታ አለ

እንደ አቅማችን ዶሮ አለ እስከ አራት መቶ ድረስ ዝቅተኛው አራት መቶ ነው አምስት መቶ ስድስት መቶ በመንግስት በኩል ደግሞ የሚያቀርበው አቅርቦት አለ በቀበሌ በሸማቾች ያቀረበው ነገር አለ አስደስቶናል በአሁን ሰዓት

ነገ የሚከበረውን የገና በዓል አስመልክቶ በኢትዮጵያ ያለው የአከባበር ስሜት ምን ይመስላል? ስንል የአዲስ አበባ ነዋሪዎችን ካነጋገርንበት ዘገባ የተቀነጨበው ነው የሰማችሁት። ሙሉ በሁለተኛው አጋማሽ ይቀርባል። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ

አት ቪኦኤ አማሐሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ቀዳሚ ወደ ሆነው የዓቢይ ርዕስ ዘገባችን እንለፍ።

የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች አስተባባሪ ኦቻ ጦርነቱ ለተካሄደባቸው የትግራይና የአፋር ክልሎች ተጨማሪ የምግብ እርዳታ ሲያደርስ መቆየቱን አስታውቋል። ሆኖም ተቋሙ በዚህ ሳምንት ባወጣው ሪፖርቱ በሀገሪቱ ያለው የተመጣጠነ ምግብ እጥረት አሳሳቢ ደረጃ ላይ መሆኑን

ገልጿል። የረዴት ሰራተኞች ለመድረስ ያልቻሉባቸው አካባቢዎች እንዳሉም አስታውቋል። ባለፈው ህዳር ወር በፌዴራል መንግስቱና በትግራይ ክልል ባለስልጣናት መካከል የሰላም ስምምነት የተፈረመ ቢሆንም አሁንም አንዳንድ አካባቢዎች እርዳታ ለማድረስ ችግር እንዳለ የመንግስታቱ ድርጅት ሪፖርት አመልክቷል። ማያ ምስክር ከአዲስ አበባ የላከችውን ዘገባ ቆንጂት ታቀርበዋለች።

እንደ አውሮፓ የዘመን አቆጣጠር ካለፈው ህዳር ወር እስከ ታህሳስ በነበረው ጊዜ ወደ ትግራይ ክልል ከሦስት ሺህ በሚልቁ የጭነት መኪናዎች የምግብ የጤናና የመጠለያ አቅርቦቶች የተላኩ መሆኑን የመንግስታቱ ድርጅት የሰብአዊ ረዴት ጉዳዮች ማስተባበሪያ ኦቻ አስታውቋል። ኦቻ ትናንት ሐሙስ ባወጣው ሪፖርቱ ባለፈው የአውሮፓውያን ታህሳስ ወር የመጨረሻ ሳምንት ብቻ ትግራይ ውስጥ ለ368 ሺህ ሰዎች የምግብ እርዳታ ማቅረቡን ገልጿል።

ከፊሉ እርዳታ በአየር መጓጓዙን ነው አክሎ ያስታወቀው። ሆኖም ይህ በየሁለት ሳምንቱ የሚወጣው የኦቻ ሪፖርት ያለው የተመጣጠነ ምግብ እጥረት በአሳሳቢ ደረጃ ከፍተኛ መሆኑን አመልክቷል። ባለፈው የፈረንጆቹ ታህሳስ ወር ምርመራ ከተደረገላቸው ሕፃናት መካከል አንድ ሶስተኛው፣ ከነፍሰ ጡር ሴቶችና ከሚያጠቡ እናቶች ውስጥ ደግሞ ሁለት ሶስተኛው በአጣዳፊ ሁኔታ በተመጣጠነ ምግብ እጥረት የተጎዱ ሆነው መገኘታቸውን ገልጿል።

አያይዞም የኢትዮጵያ መንግስት የሰላም ስምምነቱን ተከትሎ ወደ ትግራይ ክልል ሰብአዊ እርዳታ በብዛት እንዲገባ የፈቀደ ቢሆንም አሁንም አንዳንድ አካባቢዎች ለመድረስ አልተቻለም ብሏል። በትግራይ ክልል ካለፈው ጥቅምት ወር ጀምሮ የሰብአዊ ረድኤት እንዲቀርብላቸው በእቅድ ከተያዙት አምስት ነጥብ አራት ሚሊዮን ሰዎች ውስጥ ስልሳ ከመቶ ለሚሆኑት ከመንግስታቱ ድርጅት ጋር የሚሰሩ ድርጅቶች እርዳታ ማቅረባቸውን ኦቻ አክሎ አመልክቷል።

በኢትዮጵያ የተባበሩት መንግስታት ድርጅት ተወካይን አስተያየት ለጊዜው ለማግኘት አልተቻለም። የኢትዮጵያ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ቃል አቀባይ ደበበ ዘውዴ በበኩላቸው እኛ ከኤርትራ ጋር በሚያዋስነው ድንበር አካባቢ ያሉትን ጨምሮ ሌሎች ድርጅቶች ሊደርሱ ያልቻሏቸው አካባቢዎች ደርሰን ለ81 ሺህ ሰዎች እርዳታ ለማቅረብ ችለናል ብለዋል።

አማራ ሁለት ነጥብ አራት ሚሊዮን፣ አፋር ሰባት መቶ አስራ አምስት ሺህ ነው። ለእነዚህ ድጋፉን በማቅረብ ደረጃ በመጀመሪያው ዙር ሀንድረድ ፐርሰንት እንደተሰጠነው ነው ልገልጽላችሁ የምፈልገው። የትግራይ የአማራና የአፋር ክልሎችን ጨምሮ በሰሜኑ የሀገሪቱ ክፍል ከስምንት ሚሊዮን በላይ ለሚሆን ህዝብ የምግብ እርዳታ መሰጠቱን አቶ ደበበ ገልጸዋል።

በፌዴራሉ መንግስትና በትግራይ ህዝባዊ ነጻ አውጪ ግንባር ህወሀት መካከል የተፈረመው የሰላም ስምምነት ለሁለት ዓመታት የተካሄደውን ጦርነት አክትሞታል። ተቋርጠው የነበሩት ሰብአዊ እርዳታዎችና አገልግሎቶችም ቀጥለዋል። በበርካታ የክልሉ ከተሞች የውሃ የኤሌክትሪክ እና የስልክ አገልግሎቶች የተቀጠሉ ሲሆን ወደ መቀሌ በረራዎች ጀምረዋል።

የትግራዩ ውጊያ የቆመ ቢሆንም በኦሮሚያ ክልል ግጭቶች እየተካሄዱ ግድያዎችም እየደረሱ መሆኑ እየተዘገበ ነው። ለጥቃቶቹ የአማራና የኦሮሞ ተወላጆች እርስ በርሳቸው እየተወነጃጀሉ ነው።

የተባበሩት መንግስታት ድርጅት ኦቻ በትናንት ሪፖርቱ ግጭቱ መቀጠሉን እና ሰዎች ከቀያቸው እየተፈናቀሉ መሆኑን ጠቅሶ የሰብአዊ እርዳታ አቅርቦት ማስገባት አዳጋች መሆኑን አመልክቷል። እንደ አውሮፓውያን አቆጣጠር ከታህሳስ 30 ማለትም ከዛሬ ሳምንት አርብ ወዲህ ከኦሮሚያ ክልል ግጭቱን በመሸሽ

ከቀያቸው የተሰደዱ ከ14000 የሚበልጡ ሰዎች አማራ ክልል መግባታቸውን ኦቻ ጨምሮ አስታውቋል። ይህ በዚህ እንዳለ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች በዕለታዊ ጋዜጣዊ መግለጫቸው በሰሜን ኢትዮጵያ ያለውን የሰብአዊ ረዴት ይዞታ በሚመለከት ያገኘነው ሪፖርት የእርዳታ እንቅስቃሴው እየተራመደ መሆኑን አሳይቶናል ብለዋል። የእርዳታ አቅርቦት ለማድረስ አዳጋች ስለሆኑ አካባቢዎችና አሳሳቢ ስለሆነው የተመጣጠነ ምግብ እጥረትም አንስተዋል።

በጦርነቱ በተጎዱት የአፋርና የአማራ አካባቢዎች እጅግ ከባድ የሆነ የሰብአዊ ረዴት ችግር ያለ መሆኑን ዱጃርጅ ተናግረዋል። የምግብና የሌላም አቅርቦት እርዳታ የቀጠለ ቢሆንም ወደ ቀያቸው የተመለሱ ተፈናቃዮች በሚገኙባቸው አካባቢዎች ጨምሮ

የሰብአዊ እርዳታ ተደራሽ ያልሆኑ አካባቢዎች እንዳሉ ነው የጠቆሙት። ራቅና በደቡባዊ ኢትዮጵያ አሁንም ማህበረሰቦች እጅግ አውዳሚ በሆነው ድርቅ እየተጎዱ መሆኑን ያመለከቱት የመንግስታቱ ድርጅት ቃል አቀባይ ወደ 12 ሚሊዮን የሚሆኑ ሰዎች የምግብ ዋስትና እጦት ላይ እንዳሉ አስረድተዋል። ከ8 ሚሊዮን በላይ ሰዎች የውሃና የንጽህና አገልግሎት ድጋፍ እንደሚያስፈልጋቸው ገልጸው በተወሰኑ የኦሮሚያና የሶማሌ ክልል አካባቢዎች አሁንም

የኮሌራ ወረርሽኝ እንዳለ ዱጃሪች አውስተዋል። በድርቅ ለተጎዱት አካባቢዎች ሰብአዊ እርዳታውን ከፍ እያደረግን ነው ያሉት የተባበሩት መንግስታቱ ቃል አቀባይ ሆኖም ተጨማሪ የገንዘብ ድጋፍ እንደሚያስፈልግ ነው ያሳሰቡት።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርእስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል።

የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ በደቡብ ኦሮሚያ ክልል እየተከሰተ ነው ባለው የጸጥታ ችግር ሰብአዊ ድጋፍ ለተረጂዎች ማድረስ አዳጋች እንደሆነበት ገለጸ። ድርጅቱ ትላንት ባወጣው መግለጫ በክልሉ ያለው የምግብ እርዳታ ፈላጊ ሰዎች ቁጥር አሁንም ከፍተኛ መሆኑን አክሎ አስታውቋል። ከምዕራብ ጉጂ ዞን ወረዳዎች ተፈናቅለው ላለፉት ሁለት ዓመታት በዞኑ ዋና ከተማ ቡሌ ሆራ ተጠልለው የሚገኙ ሰዎች

ሰዎች በበኩላቸው መንግስት እያቀረበላቸው ያለው ድጋፍ እንደሚዘገይባቸው ለአሜሪካ ድምጽ ተናግረዋል። በሌላ በኩል የዞኑ አስተዳደር በምዕራብ ጉጂ ያለው የጸጥታ ችግር በሰብአዊ ድጋፍ አሰጣጥ ላይ ያደረሰው ጫና የለም በማለት ሲገልጽ፣ የኦሮሚያ አደጋ ስጋት አመራር ወይም ቡሳ ጎኖፋ በክልሉ አሁን ከግማሽ ሚሊየን በላይ ሰዎች በጸጥታ ችግር ምክንያት ለተረጅነት መጋለጣቸውን

ይፋ አድርጓል። ገልሞ ዳዊት ተጨማሪ ዘገባ አለው። በኦሮሚያ ክልል ሁለቱ ጉጂ ዞኖች ውስጥ ያለው የጸጥታ ችግር ለተጎጂዎች እርዳታ እንዳይደርስ እንቅፋት እንደፈጠረበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት አስታውቋል። በኦሮሚያ ክልል ያለው የሰብአዊ ድጋፍ ፈላጊዎች ቁጥር እየጨመረ መምጣቱን የገለጸው ድርጅቱ ባለው የጸጥታ ችግር ተረጂዎችን መድረስ እንዳልተቻለም ዘርዝረዋል።

በጸጥታው ምክንያት ከምዕራብ ጉጂ ዞን ቡሌወራ ወረዳ ተፈናቅለው በዞኑ ቡሌወራ ከተማ እንደሚገኙ የገለጹት ተፈናቃዮችም ስላሉበት ሁኔታ ለአሜሪካ ድምፅ ተናግረዋል። ተፈናቅለን ወደዚህ ቦታ ከመጣን ከሁለት ዓመት በላይ ያሳልፈናል። በሚደረግልን እርዳታ ነው እየኖርን ያለነው። የሚሰጠን ድጋፍ በቂ አይደለም። ያው ከሞት ተርፈን ለመሰንበት ብቻ ነው።

አሁን ባለንበት የተፈናቃዮች መጠለያ በፊት 48 ሰው ነበር። አሁን ሁለት ሰዎች ተጨምረው 50 ሆነናል። በየዘመድ አዝማድ ቤት ተጠልሎ ያለው ደግሞ በጣም ብዙ ሰው ነው። አቶ ዱበገና ላይ ከቡሌወራ ወረዳ ክልቻ ቀበሌ ተፈናቅለው አሁን በዞን ከተማ ተጠልለው እንዳሉ የተናገሩ ሌላ የምዕራብ ጉጂ ዞን ተፈናቃይ ናቸው። እኛ ነፍሳችንን አድነን ነው እዚህ ያለነው እንጂ ምንም የተረፈን ነገር የለም።

የኔ ቀበሌ ከዞን ዋና ከተማ ወደ 30 ኪሎ ሜትር ነው የሚርቀው። አሁንም በታጣቂዎች እጅ ነው ያለው። ያው የምንኖረው የተራድሮ ድርጅቶችና መንግስት በሚሰጡን ድጋፍ ነው። መንግስት ሁኔታውን በቁጥጥር ስር አውሎ ወደ ቀበሌያችን ካልተመለስን አስቸጋሪ ነው። ያ መች እንደሚሆን ማወቅ አዳጋጅ ነው። ስለዚህ ምንም ተስፋ ራሱ አይታየንም። አቶ ዱበገና ላይ የምሰጣቸው ድጋፍ እስከ ሶስት ወር እንደሚዘገይ ተናግረው አማራጭ የገቢ ምንጭ ለሌላቸው ተፈናቃዮች ይህ አስቸጋሪ ነው ሲሉም ተናግረዋል።

የምዕራብ ጉጂ ዞን በበኩሉ በዞኑ በድርቅና በጸጥታ ችግር የተፈናቀሉ ተረጂዎች ድጋፍ እያገኙ መሆናቸውን ገልጸዋል። አቶ አዱላ እርባዬ፣ የምዕራብ ጉጂ ዞን አስተዳዳሪ፣ የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ስላወጣው መግለጫ ቀጣዩ ምላሽ ሰጥተዋል። ሰባባ ረኮና ገኘትን ሞ አዋሲ ዳንዲሴኑ

በጸጥታ ችግር ምክንያት ተረጂዎችን ለመርዳት መጥቶ የተመለሰ የተራድኦ ድርጅት የለም። እኛ የመደበኛ ስራችንን በመስራት ላይ ነን። የጸጥታ ችግር ባለበት አካባቢ ደግሞ ሕዝብና የጸጥታ ኃይሉ አንድ ላይ እየሰራ ነው። አሁን ቀይ መስቀል ብዙ ሰዎችን በመርዳት ላይ ነው። ከወረዳ ከተማ እስከ 130 ኪሎ ሜትር ድረስ ዘልቆ ድጋፍ እያቀረበ ነው። በመንግስት የሚቀርበው እርዳታም ለሕዝቡ እየደረሰ ነው።

ሳርም ውሃም እየተዳረሰ ነው በቡሌ ሆራ ተጠልለው አሉ ስለተባሉት ተፈናቃዮች ሲያብራሩም በከተማው በክላስተር ሰፍሮ ያሉት አሁን ታጣቂዎች በመንቀሳቀሱበት አካባቢ ሲያገለግሉ የነበሩ የበታች አስተዳደር ኃላፊዎች መሆናቸውን ጠቅሰው በጸጥታ ምክንያት የተፈናቀለ ሌላ የህብረተሰብ አካል የለም ሲሉም አስተዳዳሪው ተናግረዋል አቶ ቤኛ ዱሬሳ የኦሮሚያ አደጋ ስጋት ስራ አመራር ወይንም

የአውኖ ቡሳ ጎነፋ ባልደረባ ናቸው። አሁን በክልሉ ከ4.1 ሚሊዮን በላይ ህዝብ በድርቅና በጸጥታ ችግር ምክንያት ለተረጂነት ተጋልጦ አሁን ድጋፍ እያገኘ ነው ብለዋል። የተባበሩት መንግስታት ትላንት ስላወጣው መግለጫ ሲናገሩም ከራኬኛ ዋንትንቁነመንጅዱ ኡጋሃ ሰው ገርጋር በእኛ በኩል የገጠመን ነገር የለም

ነገር ግን እነሱ ድጋፍ ለመስጠት የሚጠይቁት የሰላምና የደህንነት መስፈርት ስላለ ያ ላይሟላላቸው ይችላል። በእኛ በኩል ተሽከርካሪዎች ገብተው ድጋፍ እየሰጡ ናቸው። በጸጥታ ችግር ምክንያት የሚፈናቀሉ ሰዎች ቁጥር አሁን እየቀነሰ ነው ያለው። ነገር ግን በቦረናና ጉጂ ቆላማ ወረዳዎች ያለው ድርቅ አሁንም ስለቀጠለ ያ ነው የተረጂዎችን ቁጥር ከፍ እያደረገ ያለው።

ለእሱም መንግስት ድጋፍ እያደረሰ ነው። አቶ ቤኛ በቡሌውራ ተጠልለው ያሉት ተፈናቃዮች ይዘገይብናል ላሉት የእርዳታ ድጋፍ አልፎ አልፎ በተለያዩ ምክንያት እንደሚከሰት ገልጸው ድርቁና የጸጥታ ችግሩ ያስከተለው ሁኔታ ከክልሉ መንግስት አቅም በላይ የሆነ አይደለም ሲሉም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።

ተከታዩ ዘገባ ደግሞ ወደ ቤንሻንጉል ይወስደናል። በቤንሻንጉል ጉምዝ ክልል ተፈናቅለው የነበሩ ሰዎች ባለፉት ሶስት ወራት ውስጥ ወደ የአካባቢያቸው ቢመለሱም ድጋፍ ግን እያገኘን አይደለም ሲሉ አንዳንዶቹ ገልጸዋል። የክልሉ መንግስት ተፈናቅለው ከነበሩ መካከል 26ሺህ ሰዎች ሲቀሩ አብዛኞቹ ወደ የአካባቢያቸው መመለሳቸውን አስታውቋል። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ትላንት ባወጣውና

የኢትዮጵያን ሁኔታ በቃኛው ሪፖርቱ አብዛኞቹ የክልሉ ተፈናቃዮች ወደየአካባቢያቸው መመለሳቸውን አስታውቆ የሰብአዊ ድጋፍ እንደሚያስፈልጋቸው ግን አሳስቧል። ናኮር መልካ ተጨማሪ ዘገባ አለው።

በቤኒሻንጉል ጉሙዝ ክልል ውስጥ ባለፈው አራት ዓመታት በጸጥታ ችግር ሳቢያ ተፈናቅለው ከነበሩት እንዲሁም ባለፉት ሶስት ወራት ውስጥ ወደ የአካባቢያቸው ከተመለሱት መካከል በካማሺ ዞን ውስጥ ወደ ካማሺ ወረዳ የተለያዩ የገጠር ቀበሌዎች መመለሳቸውን ለአሜሪካ ድምፅ ተናግረዋል። በየአካባቢያቸው አንጻራዊ ሰላም በመስፈኑ መመለሳቸውን በስልክ የተናገሩት አቶ ሰንበት አተርፋ መንግስት ድጋፍ እንዲያደርግላቸው ጠይቀዋል። ብዙ ሰዎች ነው ወደ ጫካ የተፈናቀለው

እና የመንግስት ስር ሲቀበሉ ደግሞ ወደ ሰፈር ሲመለሱ ብዙ ነገሮችን አለ፣ እና እንደ መንግስት ሰብዓዊ እርዳታ ደግሞ አላገኝም። በዛ ነ ሰብዓዊ እርዳታ በጣም በአግባቡ አልተሰጠም። ልብስ ያስፈልጋል፣ መጠለያ ያስፈልጋል፣ አልባሳትም ያስፈልጋል። ሌላው አስተያየት ሰጪም ከጥቂት ወራት በፊት ድጋፍ እያገኙ መቆየታቸውን ጠቅሰው አሁን ላይ ድጋፉ መቋረጡን ገልጸዋል።

ድጋፍ መጀመሪያ ተሰጠው ነበር። ነገር ግን አሁን በአብዛኛ ግን ሰው የተጨበረበት በሻራው ምክንያት ናት። ሻራው ብዙ አልደረሰም። ምግብም አንዳንድ ሰዎች ደርሷል፣ ሁሉም ግን አልደረሰም። መስከረም መጨረሻ ላይ ተቋረጠ። ይሄ ነገር በቃ ምንም እርዳታ አልተሰጠም። በዛ ላይ ደሞ መጥቶ የጠየቀ ሰውም የለም። የክልሉ አደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ታረቀኝ ታሲሳ በክልሉ በጸጥታ ችግር ሳቢያ ተፈናቅለው ከነበሩት አራት መቶ ሰባ ሺህ አምስት በላይ ሰዎች መካከል ከሀያ ስድስት ሺህ ውጪ አብዛኛው

ሰራተኞቹ ወደየአካባቢያቸው መመለሳቸውን አስታውቀዋል። ድጋፍ እየተደረገላቸው ስለሚገኙ ሰዎችም አክለው ገልጸዋል። ወደ አራት መቶ አርባ ዘጠኝ ሺህ ወደ ቄው ተመልሰዋል። ወደ ሀያ ስድስት ሺህ የሚጠጉት ደግሞ አሁንም በካምፕ ነው ያሉት። ስፔሻሊ ምዕራብ ኦሮሚያ ጋር ተያይዞ

የመጡ ናቸው። በብዛት ማለት ከካማሽ አራቱ ወረዳዎቹ ውጪ ሌሎም እየተደገፉ ነው ያለው። ድጋፉ ከባለፈው ጊዜ አሁን የተሻለ ነው። ወይም በመልሶ ማቋቋሙ በአካባቢ ማቴሪያልም ቢሆን ድጋፎች እየተደረጉ ቤቶችም እየተሰሩ ነው ያሉት። መንግስታዊ ያልሆኑ ሰብአዊ ድጋፍንም ቢሆን እየደገፉ ነው ያሉት። ሁሉም አካባቢ እስከሚባል የድጋፍ ሁኔታ ምግብ ነክም ምግብም በጥሩ ሁኔታ እየቀረበ ነው ያለው። የድጋፍ እጥረትን በተመለከተ

ከተመላሾች መካከል ለአነሱት አቤቱታም ምላሽ ሰጥተዋል። በመንገድ ምክንያት በተለያዩ ጸጥታ ምክንያት ዳታ ድጋፍ አይደርሳቸውም ነበር ትክክል ነው፣ ግን ከቅርብ ጊዜ ጀምሮ አሁን ሴዳልን ተጠቃሚ ማድረግ ተችሏል። ከካማሽ ዞን ሴዳልና ማወኮሞ አሁን ተገብቷል። ኦሬዲ ማለት ነው። ይሄ በጋ መንገድ እየተጠረገ ስለሆነ ዊዚን በክልሉ ውስጥ ማለት ነው። ስለዚህ አሁን በቅርብ ጊዜ ርብርብ እየተደረገ ነው ያለው በአጭር ጊዜ ውስጥ አሁን

የተቀሩትንም ለመደገፍ እየተሰራ ነው ያለው። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው የኢትዮጵያን ሁኔታ በቃኘው ሪፖርቱ በክልሉ ከ182 ሺህ በላይ ተፈናቃዮች ወደየአካባቢያቸው መመለሳቸውን ያስታወቀ ሲሆን የሰብአዊ ድጋፍ እንደሚያስፈልጋቸው አሳስቧል። መስሪያ ቤቱ 33 ሺህ የሚሆኑ አሁንም በመጠለያ ውስጥ የሚገኙ ተፈናቃዮች መሆናቸውን ጠቁሞ ከ110 ሺህ በላይ ተፈናቃዮች መካከል 77 ሺህ የሚሆኑ

ሲሆኑ አሁንም ከህብረተሰቡ ጋር ተቀላቅለው በመኖር ላይ እንደሚገኙ አስታውቋል። በተጨማሪም በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በቤኒሻንጉል ጉሙዝ ውስጥ በግጭት ሳቢያ የተፈናቀሉ ከ20ሺ በላይ የሱዳንና ደቡብ ሱዳን ስደተኞችን ለመደገፍ ከሚመለከታቸው አካላት ጋር እየተረባረበ መሆኑን አስታውቋል። በዚህ ዙሪያ ሰፋ ያለ መረጃ እንደሌላቸው የገለጹት የክልሉ አደጋ ስጋት አመራር ጽፈት ቤት ኃላፊ አቶ ታረቀኝ ተከታዩም ብለዋል

ችግር በቅርቡ መከሰቱን መረጃ ባይኖረንም

ከዚህ በፊት ወደ ክልላችን የመጡ ወደ ሰባ አምስት ሺህ ሪፊውጂስ አሉ። በአጠቃላይ እነዚህ በክልል ውስጥ የነበሩ ሪፊውጂስ ወይም የውጭ ሀገር ዜጋ ናቸው። ከፍተኛ ኮሚሽኑ በክልሉ ከሰባ ሺህ በላይ የሁለቱ ሀገራት ስደተኞች እንደሚገኙም ጨምሮ ገልጿል። በዚህ ዙሪያ ከስደተኞች እና ስደት ተመላሾች ኤጀንሲ ምላሽ ለማግኘት ያደረግነው ጥረት አልተሳካም። በክልሉ ውስጥ ባለፉት አራት ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም

መንግስት ተፈናቃዮችን ወደ የአካባቢያቸው ለመመለስ በርካታ ስራዎችን እየሰራ መሆኑን ስለመግለጹ መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምፖ

ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው የአርብ ምሽት ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ የኢትዮጵያ መድን ድርጅት በጦርነት ምክንያት ለተከሰቱ ጉዳቶች ካሳ እንደማይሰጥ አስታወቀ። የድርጅቱ ዋና አስፈጻሚ አቶ ነጻነት ለሚሳ ለአሜሪካ ድምጽ እንደተናገሩት የተቋሙ የመድን ውሎች ጦርነትን አይሸፍኑም። ድርጅታቸው ካሳ የሚሰጠው ከጦርነት ውጪ ለደረሱ አደጋዎች ብቻ እንደሆነም ተናግረዋል። የአሜሪካ ድምጽ

ያነጋገራቸው አንድ የዘርፉ ባለሙያ የመድን ተቋማት ጦርነት በጦርነት ምክንያት ለሚከሰቱ ጉዳቶች የዋስትና ሽፋን የማይሰጡት የካሳ መጠኑ ከመክፈል አቅማቸው በላይ ስለሚሆን ነው ብለዋል።

የኢትዮጵያ መድን ድርጅት በሁለት ዓመት ውስጥ በትግራይ ካሉት ደንበኞቹ ሊያገኝ የነበረውን ሁለት መቶ ሚሊየን ብር በጦርነቱ ምክንያት ማጣቱን አቶ ነጻነት ለሜሳ ጨምረው ተናግረዋል። የኢትዮጵያ መድን ድርጅት የትግራይ ቅርንጫፎቹን ዳግም ስራ ለማስጀመር በቅርቡ የባለሙያዎች ቡድን ወደ ክልሉ እንደሚልክም ስራ አስፈጻሚው ገልጸዋል። ገብረ ሚካኤል ገብረ ማርያም ተጨማሪ አለው።

የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ ነጻነት ለሜሳ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ለደረሰው ጉዳት ደንበኞች የመድን ሽፋን ያገኙ እንደሆነ ተጠይቀው ሲመልሱ ድርጅታቸው የመድን ሽፋን የሚሰጠው ከጦርነቱ ጋር ግንኙነት ለሌላቸው ጉዳቶች ብቻ እንደሆነ ተናግረዋል። ጦርነትን አይሸፍንም። ውሎቻችን የሚሸፍኑት ምንድን ነው? በየራሳቸው የዋስትና አይነቶች አሉ። በየራሳቸው የዋስትና አይነቶች ከጦርነት በመለስ ያለውን

በውሎቻቸው ላይ የተገለጹት ሽፋኖች አሉ። በመልኩ የሚስተናገዱ እድሜ ነው። ከጦርነቱ ጋር በቀጥታ ላልተያያዙ ጉዳዮች ነው ሽፋን የሚሰጡት ማለት ነው። አዎ አዎ። አብዛኛውን ጊዜ በሌላውም ዓለም የመድን ተቋማት በጦርነት ለሚከሰቱ ጉዳቶች ሽፋን እንደማይሰጡ አንድ የዘርፉ ባለሙያ ለአሜሪካ ድምፅ ተናግረዋል።

የአፍሪካ ሪኢንሹራንስ ኮርፖሬሽን የኢትዮጵያ ቢሮ ተወካይ አቶ ሀብታሙ ደበላ የመድን ተቋማቱ ለጦርነት የዋስትና ሽፋን የማይሰጡበትን ምክንያት እንዲህ ያብራራሉ። የኢንሹራንስ ፖሊሲዎች የሚሰጡት ዋስትና አብዛኛውን ስናይ የጦርነትና ጦርነት ነክ ነገሮች ሽፋን አይሰጡም። ሽፋን የማይሰጡበት ዋናው ምክንያት በዓለም አቀፋዊ ደረጃ ራሱ ብናየው ጦርነት በሚከናወንበት ጊዜ

በጣም ትላልቅ የሆነ ዳሜጅ ስለሚመጣ የኢንሹራንስ ኩባንያዎች መክፈል ከሚችሉት አቅም በላይ ስለሚሆንባቸው በብዙ ውሎች ላይ ጦርነት የማይሸፍን ውስጥ ዝርዝር ውስጥ ነው ያለው። ስለዚህ አሁን ባለው ሁኔታም የእኛ ሀገር የፖለቲካል ፖለቲካል እንትኑ አለ፣ ተርሞይሉ አለ፣ የፖለቲካ ችግሮቹም አሉ፣ ያ ታይዞ የመጣ ጦርነትም አለ። በአብዛኛውን ስናይ

ጦርነት ተብሎ የተገለጸባቸው ቦታዎች ላይ የሚፈጠሩት ጉዳቶች በአብዛኛው የሚሸፈኑ አይደሉም። አሁን ባለው ሁኔታ እኛም እንደ ጠለፋ ዋስትና ሰጪ ለምሳሌ ለኩባንያዎች ኩባንያዎች የምንሰጠው የጠለፋ ዋስትና በአብዛኛዎቹ ጦርነትና ጦርነት ነክ ሲቪል ወር እንደ ሲቪል ወር የምንለው የማይሸፍን ነው። በጦርነት የሚከሰቱ ጉዳቶችን የመካስ ኃላፊነት የመንግስታት መሆን አለበት ተብሎ እንደሚታሰብም አቶ ሀብታሙ ደበላ ተናግረዋል

የሚያመጣውም ጉዳት በጣም ከፍተኛና ከኩባንያዎች አቅም በላይ ስለሚሆን በአብዛኛው መንግስት ሀንድል የሚያደርገው ጉዳይ ነው ተብሎ ስለሚታሰብ ነው ማለት ነው። ትልቅ ጦርነት ሊመጣ ይችላል። ኒኩሌር የታጠቁ ሀገሮች ጦርነት ላይ ሊሳተፉ ይችላሉ። ያንን ወደ ኢንሹራንስ ኩባንያዎች አምጥቶ ካሳውን ማስከፈል ማለት ኩባንያዎቹ ቶታሊ ኮላፕስ ወይም ደግሞ ይዘጋሉ፣ ይወድቃሉም እንደማለት ነው። ስለዚህ በዛ አይነት ኔቸር በአብዛኛው

የጦርነትና ጦርነት ነክ ሁኔታዎች አገራት ኢስቴቶች ናቸው።

ፋይናሊ መንግስታት ለሚፈጸመው ድጋ ዳሜጅ ጉዳት ለሚሰጠው ካሳና ለመሳሰሉት ማንኛውም አይነት መሆን ያለበትን ነገር ሁሉ የሚያደርጉት መንግስታት ነው ተብሎ ይታሰባል። የሰሜን ኢትዮጵያው ጦርነት በደንበኞች ላይ የሚደርሰውን ጉዳት ይጨምረዋል የሚሉት የኢትዮጵያ ምድን ድርጅት ዋና ስራ አስፈጻሚው አቶ ነጻነት፣ አሁን የጉዳቱን መጠን ለመግለጽ ግን እንደሚያስቸግር ተናግረዋል። ሆኖም በትግራይና በሌሎች አካባቢዎች ያሉ ደንበኞች ከጦርነት ውጪ የደረሰባቸውን ጉዳት በወቅቱ ማሳወቅ ባለመቻል

ቻላቸው አሁን ካሳ የሚጠይቁበት እድል ይኖራል ብለዋል። በውላችን መሰረት በሰጠነው የኢንሹራንስ ሽፋን መሰረት አደጋ ደርሶባቸው ነገር ግን በዚህ ጦርነት ምክንያት አደጋውን በወቅቱ ሳያሳውቁን የቀሩ ድርጅቱ በገባ ዋስትና መሰረት እና ባለበት ኃላፊነት መሰረት የሚያስተናግድ ነው የሚሆነው። እንደዚሁም ደግሞ እኛ ኦልሬዲ ቅርንጫፎቻችንን ዘግተን ጦርነቱም ከተጀመረ በኋላ እንደው በሰጠነው ሽፋን መሰረት

ውሉ እስካለ ድረስ እስካልተቋረጠ ድረስ የሰጠነው ሽፋን ጊዜ እስካላበቃ ድረስ አደጋ ደርሶባቸው በዚህ ጦርነት ምክንያት ግን ቅርንጫፎቻችንም ዝግ ስለሆኑ መጥተው ማሳወቅ ያልቻሉ ደንበኞቻችን በውሉ መሰረት መጥተው አሁን ማሳወቅ የሚችሉበትን እድል እንፈጥራለን። ቅርንጫፎቻችን ከከፈንበት ጊዜ ጀምሮ ማስታወቂያ እናስተላልፋለን። በዛ ጊዜ ውስጥ መጥተው የደረሰባቸውን የጉዳት አይነት ያሳውቃሉ። የካሳውን ሂደት የምናይበት መንገድ ይኖራል ማለት ነው።

በጦርነቱ ምክንያት በመቀሌ ከተማ የሚገኘው የኢትዮጵያ መድን ድርጅት ዋና ቅርንጫፍና ሌሎች ስድስት ቅርንጫፎች ስራ ማቋረጣቸውን የተናገሩት ዋና ስራ አስፈጻሚው በዚህም ተቋሙ በክልሉ ለደንበኞች የመድን ዋስትና ሽፋን በመስጠት ያገኝ የነበረውን ከፍተኛ ገቢ ማጣቱን አመልክተዋል። መድን ድርጅት ማግኘት የነበረበት የአረቦን ገቢ ያው አጥተናል። ገቢ ከማጣትም በላይ እንግዲህ እዛ አካባቢ ደግሞ ደንበኞቻችን ያው ሽፋን የማጣት

በኢንሹራንስ በኩል ሊሸፈኑ የሚችሉ አደጋዎች አለመሸፈናቸው እንደ ሀገርም እንግዲህ በኢኮኖሚ ላይ

የሚኖረው አሉታዊ ተጽዕኖ ይኖራል። እነዚህ ነገሮች በሙሉ አገልግሎት መስጠት ያልቻልንበት እና ለአገልግሎታችን ደግሞ እናገኝ የነበረውን የአርቦን ገቢ ማጣታችንን ያረጋግጣል። ከመቀሌ እና በስሩ በመቀሌ ዲስትሪክትና በስሩ ባሉ ቅርንጫፎች ከመቶ ሚሊዮን ብር በላይ ነበረ በአመት ገቢ የምናስገባው። ከሁለት አመት በፊት የነበረውን የአረቦን ገቢ አስልተን እንግዲህ በየአመቱ ሊኖሩ የሚችለውን በትንሹ በሀያ በመቶ እድገትን ሳናሰላ ከሁለት አመት በፊት ያገኝ የነበረውን አርቦን ብቻ መነሻ ብናደረግ ወደ ሁለት መቶ ሚሊዮን ብር አካባቢ ገበያተናል።

በትግራይ በጦርነቱ ምክንያት የተቋረጠውን የመድን ዋስትና አገልግሎት ዳግም ለማስጀመር ድርጅታቸው በቅርቡ የባለሙያዎች ቡድን ወደ ክልሉ እንደሚልክም አቶ ነፃነት ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

በተከታዩ ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ባለፉት ሶስት ቀናት ውሎ አፈ ጉባኤውን ለመምረጥ ተሰብስቦ ለሶስት ቀናት ድምጽ ቢሰጥም የካሊፎርኒያ ተወካይ ኬቪን ማካርቲ ሳይመረጡ ቀርተዋል። ይህ ቀደም ሲል ያልተለመደው ሂደትም ከየአቅጣጫው የተለያዩ አስተያየቶች እየተሰነዘሩበት ነው። በሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህሩ ፕሮፌሰር ጌታቸው መታፈሪያ በአሜሪካ ፖለቲካ ውስጥ

በተለይ ከጥር ስድስት ዓመፅ በኋላ የተፈጠረውን መከፋፈል አስታውሰው አለመግባባቱ የሚጠበቅ ቢሆንም ሂደቱ ግን ይህን ያህል መጓተቱ የአሜሪካን ፖለቲካ በተለይም የሪፐብሊካን ፓርቲ መንገጫገጭን የሚያሳይ ነው ብለዋል። ጽዮን ግርማ ከፕሮፌሰር ጌታቸው መታፈሪያን በዚህ ዙሪያ አጭር ትንታኔ ጠይቃቸዋለች። የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ጌታቸው መታፈሪያ

የዩናይትድ ስቴትስ ህዝብ ተወካዮች ምክር ቤት አፈ ጉባኤ ምርጫ ሂደትን በተመለከተ አጭር ማብራሪያ ሊሰጡን ፈቃደኛ ስለሆኑ እናመሰግናለን። አመሰግናለሁ። በቀጥታ ወደ ጥያቄ ልለፍና እንግዲህ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ባለፉት ተከታታይ ቀናት ውሎ አፈ ጉባኤውን ለመምረጥ አስራ አንደኛ ዙር

ድምጽ ቢሰጥም ሳይሳካ ቀርቷል። እንደውም ዛሬ የአራተኛ ቀን ሙከራ ይደረጋል ተብሎ ቀነ ቀጠሮ ተይዞለታል። እንዲህ እኔና እርሶ የተነጋገርነውን በምናስተላልፍበት ጊዜ ሂደቱ እየተከናወነ ነው ብዬ ማለት እችላለሁ። ይህንን ሂደት እርሶ እንደው እንዴት ገመገሙት? እንግዲህ ይህ አፈጉባኤ ጉባኤ አልመመረጥ ሁኔታ

የዛሬ መቶ ስልሳ ዓመት ገደማ ነበረ የተከሰተው በሺ ስምንት መቶ ሰማኒያ ዘጠኝ አመተ ምህረት እና ይህ በአሁኑ ጊዜ የካሊፎርኒያው ተወካይ ኬቪን መካርቲ በአብላጫው ድምጽ ባለማግኘት እና ለሶስት ቀን የፈጀ 11 ጊዜ ዙር

ድምፅ ተሰጥቶ ሳሸንፍ መቅረቱ ይህ የመጀመሪያ ጊዜ ነው እና ይህ እንግዲህ በአሜሪካ ፖለቲካ ላይ ጥቁር ነጥብ የሚጠል መስሎ ይታየኛል። እንግዲህ አሁን እየተካሄደ ያለው ሁኔታ በቀጥታ በአሜሪካ ላይ በሀገሪቱ ላይ የሚያመጣው ጉዳት አለ አለ የለምም። እንግዲህ በአንድ ሁለት ነጥቦች ላስረዳ። ይህ የአሜሪካ ዲሞክራሲ ስንኩልነት ማሳያ ሲሆን

በቀላሉ በቀላሉ በጥቂት ሰዎች ወይም በአንድ ጉልበተኛ መሪ እንደማይሽከረከር ማሳያ ነው። በሌላ በኩል ደግሞ አብላጫውን ድምፅ አግኝቶ የህግ ማውጫውን ወይም ኮንግሬስ የተቆጣጠረው የሪፐብሊካን ፓርቲ ደካማነት፣ መከፋፈሉን እና በፓርላማው አባላት መካከል አሰባሳቢ ተደማጭነት ያለው ቡድን ወይም ግለሰብ እንደነበር ያሳያል።

የዚህ ይህም ውጤቱ ከመመጣ ቢባል ይህም የፕሬዚዳንት ትራምፕ የከፋፋ አስተዳደር አስተዋጽኦ ማለት ይቻላል። ለምሳሌ ምርጫውን አልቀበልም የማለቱ ፕሬዚዳንት ትራምፕ የጃንዋሪ ስድስት የሚባለው አመፅ መደረጉ እነዚህ እነዚህ ሁሉ

በመካከላቸው በሪፐብሊካን ፓርቲ መካከል በሀገሪቱን በጠቅላላው መከፋፍ ያመጣ ሁኔታ ነው። እንግዲህ በአጠቃላዩ ግን ይህ አለመግባባት የሚጠበቅ ቢሆንም ይህን ያህል መጓተቱ የአሜሪካን ፖለቲካ በተለይም

በተለይም የሪፐብሊካን ፓርቲ መንገጫገጮችን የሚያሳይ ነው ብዬ አስባለሁ። እንደውም ዛሬ የዚህ የጃንዋሪ ሲክስ አመፅ አንደኛ አመት ነው እና ይሄ የሪፐብሊካን ፓርቲ መንገጫገጭ ያሉት በአሜሪካ ዲሞክራሲ ላይ ወይም ደግሞ በጠቅላላ በዩናይትድ ስቴትስ ዲሞክራሲ የወደፊት እጣፈንታ ላይ የሚጥለው ጠባሳ ምንድን ነው?

ይህ ለጊዜው ነው። ይሄ እንግዲህ ፈረንጆቹ እንደሚሉት ይቅርታ፣ ቋንቋ በመጠቀም ሬዚሊየንስ እንደሚባለው ይፈታተናል። ዴሞክራሲ እኮ ትክክል ሁል ጊዜ አይሄድም እና ፈተና ይገጥመዋል። ይህንን ካለፈ፣ ያው ፈተናውን ካለፈ ከዚህ ይማራሉ፣ ወደፊት ጥንካሬ ይሰጣቸዋለሁ ብዬ አምናለሁ። ግን ይሄ የመጨረሻው እስትንፋስ ሊሆን አይችልም። በዴሞክራሲ ሂደቱ ላይ ይህ መንገጫ ገጭ ከዚህ ሲነሱ፣ ከዚህ ሲወጡ፣ ሲተርፉ

ከዚህ ሲተርፉ የጠንክረው ነው ከዚህ የምንተማር ብለው ሊነሱና ለወደፊቱ አቅጣጫቸውን ሊያስተካክሉ ይችላሉ

ብዬ አስባለሁ። በጣም አመሰግናለሁ። በዩናይትድ ስቴትስ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ጌታቸው መታፈሪያ ለሰጡን አጭር ማብራሪያ አመሰግናለሁ። እንግዲህ ሂደቱ ደግሞ ከተጠናቀቀ በኋላ ለአድማጮቻችን መልሰን ጋብዘን ማብራሪያ ወይም ትንታኔ እንዲሰጡን እናደርጋለን። ለዛሬው አመሰግናለሁ። በእጅ እግዚአብሔር ከእናንተ ጋር ይሁን። በርቱ።

ያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀናል። የሁለተኛው አጋማሽ ቅንብራችንን ከመጀመራችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳትካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

ተመልሰናል። ወደ ሁለተኛው አጋማሽ ቅንብራችን ነው የምናልፈው። የዚህ ቅንብር የመጀመሪያው ዝግጅታችን ነገ የሚከበረውን የገና በዓል የሚያስቃኝ ይሆናል።

የዘንድሮ የገና በዓል በሰሜን ኢትዮጵያ ሰላም ከሰፈነ በኋላ የሚከበር መሆኑ ልዩ የደስታ ስሜት እንደፈጠረባቸው አስተያየታቸውን የሰጡን የአዲስ አበባ ከተማ ነዋሪዎች ገልጸዋል። ከዚህ በኋላ የሚመጡ በዓላት ደግሞ ግጭቶች ባሉባቸው ሌሎች የኢትዮጵያ አካባቢዎችም ሰላም ወርዶ እንዲከበሩ መከናወን ስላለባቸው ተግባራትም አስተያየታቸውን ሰጥተዋል። በዓሉን በማስመልከት ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የመልካም ምኞት መግለጫ ኢትዮጵያውያን

ነጋዋን ኢትዮጵያ የተሻለች ለማድረግ ከዚህ የልደት ታሪክ ብዙ ትምህርት ልንወስድ ይገባል ብለዋል። ኬኔዲ አባተር ነው የተከታተለው። ዛሬ በገና በዓል ዋዜማ በአዲስ አበባ ከተማ ተዘዋውረን በቃኝ ናቸው የገበያ ስፍራዎች የበዓል ግብይቶች በሰፊው እየተካሄዱ እንደሚገኙ ተመልክተናል። በግብይት ላይ አግኝተን ያናገር ናቸው አስተያየት ሰጪዎችም ስለ በዓሉ ድባብ እና ስለ ገበያው ሁኔታ ተናግረዋል። ስሜ ርስቲ አየለ ይባላል።

የገናን በዓል ምክንያት በማድረግ ገበያ ለመገበያየት መጥተናል። የገበያ ሁኔታ መጀመሪያ ከነበረው አሁን ትንሽ እየተሻለ ያለበት ሁኔታ አለ። እንደ አቅማችን ዶሮ አለ እስከ አራት መቶ ድረስ ዝቅተኛው አራት መቶ ነው፣ አምስት መቶ ስድስት መቶ በመንግስት በኩል ደግሞ የሚያቀርበው አቅርቦት አለ። በቀበሌ በሸማቾች ያቀረበው ነገር አለ። አስደስቶናል በአሁኑ ሰዓት

ሽንኩርትም በጣም ወርዷል። እስከ ሰማንያ ገብቶ ነበር። በአሁን ሰዓት ግን ሰላሳ ብር እና የመጨረሻ ዝቅተኛው 25 ብር ነው፣ ጥሩ ሽንኩርት ማለት ነው። እና እንደዛ ነው፣ ግብይታችን ይህን ይመስላል። ስሜ ተስፋዬ ተሰማ ይባላል። አትክልት ነው የማከፋፍለው፣ አትክልት፣ ቃሪያ፣ ሽንኩርት በዚህ በሾላ ገበያ፣ በአዋሬም በመሪም አከፋፍላለሁ። በዓሉ የዘንድሮ በዓል በጣም ደስ የሚል ነው። በተለይ በአትክልት በሽንኩርት በኩል ቅናሽ አለ።

ውቃዎች ቃዎች እየገቡ ነው። ስለዚህ አሁንም ሰላም ቢሆን የኑሮ ሁኔታ እየተስተካከለ ይሄዳል። ስሜ አስረበብ ተገኝ ይባላለው። በዓሉ ጥሩ ነው። የተረጋጋ ገበያ ነው ያለው። ያው እንግዲህ አንድ ዶሮ እስከ ስምንት መቶ ድረስ አለ። ቆንጆ ሽንኩርት 28 ብር ነው። ስለዚህ ከበፊቱ እንደውም የቀነሰ ነው። የገበያው ድባብ ቆንጆ ነው ያለው ማለት ነው።

በነገ ውለት የሚከበረው የገና በዓል በሰሜኑ የኢትዮጵያ ክፍል ሰላም ከሰፈነ በኋላ የሚከበር መሆኑ ልዩ እንደሚያደርገው የተናገሩት አስተያየት ሰጪዎቹ በቀጣይነት የሚመጡ በዓላት ደግሞ በመላ አገሪቱ ሰላም ወርዶ እንዲከበሩ መደረግ አለበት ስለሚሉትም ሀሳባቸውን አካፍለውናል። ስሜ ብርጉ ሀሰን ይባላለሁ። ድባቡን ቆንጆ ነው፣ ቆንጆ ይታያል። በእርግጥ የኑሮ ውድነትን በጣም ቢኖርም ትልቁ ነገር ህዝቡ የሚደሰተውና ትንሽ ከሌላ ጊዜ ከአምናው የተሻለው

በሰላሙ ጉዳይ ነው። ከአምና ግማሹ የደም እንጀራ ሲበላ፣ ግማሹ የሳቀ እንትን ያለ ነበረ። በአሁን ሰዓት ሀገራችን በሰላም በመረጋጋቷ እጅግ በጣም ደስታ ነው። ህዝቡ የሚፈልገው ሰላም ነው። ሙሉ በሙሉ ሰላም እንዲሆን መንግስት ለአቅሙን አሟጦ መጠቀም አለበት። ምክንያቱም በሁለት ዓመት ውስጥ እጅግ ብዙ ትምህርት አግኝተናል። አሁንም ቢሆን

በኦሮሚያ ክልል ምናምን ምን የሚባለው ስጋት እንዲነሳ መደረግ አለበት። ክርስቲያን ነው ኢስላም ነው ጴንጤ ነው ምናምን ሳይባል የጋራ ኑሮ እንድንኖር ማንኛውም የሚመጡ በዓላቶች፣ በደስታ በሰላም ማክበር እንፈልጋለን። አሁን የጀመርነውም ቢሆን የሰላም በዓል እንዲሆንልና ሞላ ኢትዮጵያ ህዝብ ህዝበ ክርስቲያኑ የደስታ የበዓል የደስታ የዓለም ባህል እንዲሆንለት ማሳሰቢያ ይነሰጣለሁ። አመሰግናለሁ። አባተ ገብረ መድን እባላለሁ።

እርግጥ በጣም ሰውን እንደምታየው ሰላም ስላገኘ ይመስለኛል ገበያው አመት ባል አመት ባል መስሏል። ይሄ በዓል ድር በዓል ነው። በጣም ደስ ብሎኛል። ገበያው እንደምታየው ሞቅ ብሏል። ህዝቡም ደስተኛ ነው። የሰላም መውረድ ለሁላችንም ነው። እግዚአብሔር በዚህ በቃ ይበለን ሁላችንን ማ እንዲያርገን። ዳግም እንደዚ አይነት ነገር አያሰማን። ኢትዮጵያን የጠባት ክርስቶስ ሰላም በምድሪቱ ላይ በመሆኑ ሁሉ ነገር ተረጋግቶ ነው ያለውና

ይሄ በመሆኑ ደግሞ በጣም ሰዎች መተማመን እንዲችሉ ወጣው እንዲገቡ ገበያ ነገ መግዛት ችላለሁ ብለው ራሳቸውን ወዳድ እንዳይሆኑ ያደርጋቸዋል እና ሰላም ለሰው ልጆች በጣም ወሳኝ ነገር ነው። በጣም አገራችን ላይ አሁን ያለው የሰላም ሁኔታ ደስ ብሎናል።

እንግዲህ ቀጣዩን ጥሩ ነገር ለማሳለፍ ሰው ሁሉ ራሱ የሚያስፈልገውን ነገር ለባልንጀራው እንደሚያስፈልግ ካወቀ ፍቅር ሰጠው ማለት ነው። ስለዚህ ይሄ ካለ ደግሞ በምድሪቱ ላይ ሰላም ይሆናል። ለሰላም ሁላችን ማዋጣት አለብን ማለት ነው። መንግስታችንም እንግዲህ ዋጋ ከፍሎ በሰሜን እንዳደረገ ሁሉ በሌሎቹም አካባቢ ዝቅ ብሎ ትህትናን አሳይቶ ምን እንደሚያስፈልግ አውቆ በፍቅር በሰላም በአንድነት አስተዋጽኦ ማድረግ አለበት ማለት ነው።

ሎንደሽ ለገሰ ባላል የባሉ ድባብ ደስ ይላል። በጣም በፊት ያው እንደምታውቁት በዓሉም ብዙም አልነበረም ድባቡም ደስ አይልም ነበር እንዳሆን ነው። አሁን ግን እግዚአብሔር የተመሰገነ ይሆን ሁሉም ነገር ሰላም ነው፣ ደስ ይላል። ተዋደን ተፋቅረን፣ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ ሳንባባል ሁላችንም በአንድነት ወደፊት ሀገራችን እናራምድ። ትልቁ ደግሞ ወጣት ነው። ወጣቶች ደግሞ ይህንን ነገር

እኔ የዚህ ሰፈር ልጅ ነኝ፣ እኔ የዚህ ሰፈር ልጅ ነኝ የሚለው ነገር ይቅርና እኛ ወጣቶች ሀገራችንን በሰላም በፍቅር ወደፊት እናራምድ የሚል ሀሳብ አለ። የዘንድሮ በዓል ልዩ የሚያደርገው በጣም ሰላም በመውረዱ በቃ ሀገራችን ሰላም በመሆኗ ከሰቆቃ መውጣታችን ውለን መግባታችን ወተን መግባታችን በጣም ትልቅ ነገር፣ የሚያስደስተን ይሄ ነው ለው ከሁሉም በላይ ብንበላም ባንበላም የሚያስደስተን ሰላም መሆናችን ነው። ቀጣዩን በዓልም ደግሞ በሰላም እናሳልፍ።

ጥምቀት አለ፣ ወደፊት አደባባይ የምንወጣበት ነው እና ኢትዮጵያን ሰላም ያርግልን። ይህ በዓል ለመጀመሪያ ጊዜ ነው ከጦርነቱ በኋላ እንደዚህ አይነት ነገር የሚታየው። ሰላምን የሚያክል ትልቅ ዳቦ የለም። ድርብ በዓል ነው። ስለዚህ ወደፊትም በተለያዩ ቦታ ያሉ ግጭቶች ቆመው ህዝባችን ተባብሮ በዓልን በዓል አድርጎ ቤተሰቡን መምራት የሚችል መንግስት አሁንም ለሰላም ያለውን ሌሎችም የቀሩት በወለጋሚው በተለያዩ የኢትዮጵያ ክፍሎች ያሉትን ወደ ጠረጴዛ ዙሪያ አምጥቶ

ሙሉ የኢትዮጵያ ሰላም ቢሆን

ከፍተኛ በዓሉን በማስመልከት በማህበራዊ ድረገጾቻቸው የእንኳን አደረሳችሁ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድ ዛሬ የምናከብረው ልደት ያስፈለገው መለያየት ብቻ ሳይሆን በመካከላቸው ጠላትነት እንዲሰፍን የተሰራባቸውን ወገኖች አንድ ለማድረግ ነው ብለዋል። ጠቅላይ ሚኒስትሩ ዘለግ ባለው መልእክታቸው ኢትዮጵያውያን የነገዋን ኢትዮጵያ የተሻለች ለማድረግ ከዚህ የልደት ታሪክ ብዙ ትምህርት ብንወስድ ይጠቅመናል ሲሉም አክለዋል። ታሪክ ማለፉና መለወጡ አይቀርም ያሉት ጠቅላይ ሚኒስትር አብይ

ቁም ነገሩ የታሪክ ተከሳሽና ተወቃሽ ወይስ ተዘካሪና ተሞጋሽ እንሆናለን የሚለው ነው ሲሉ አጠይቀዋል። ከሩቅ መጥተው መሲሁን እንደተገናኙት ጠቢባን ሰብአ ሰገል ታሪክ እንሰራለን ወይስ እንደ ሄሮድስ ታሪክን ለማጥፋት በንጹሐን ላይ ሰይፍ እናነሳለን የሚል ጥያቄን በማንሳት የእነዚህን ጥያቄዎች ትክክለኛ መልስ ማግኘት ኢትዮጵያ በአዲስ ልደት መንገድ እየተጓዘች የጌታችንንና የመድኃኒታችንን ልደት እንድታከብር ባለበቂ ምክንያት ያደርጋታል በማለት መልእክታቸውን ቋጭታል።

ተሰጥተዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ከዚሁ የገና በዓል ዘገባ ሳንወጣ ወደ ትግራይ ክልል የአውሮፕላን በረራ መጀመሩን ተከትሎ የገና በዓል ከሁለት ዓመት በኋላ ለመጀመሪያ ጊዜ በጋራ የሚያከብሩ አንድ ቤተሰብ አነጋግረናል። ባለፉት ሁለት ዓመታት ስላሳለፉት ሕይወት ስለ በዓሉና በቀጣዩ ስለሚኖረው ተስፋ ሙልጌታ ጽበሀ አነጋግሯቸዋል።

የአውሮፕላን በረራ በመጀመሩ ቀድመው ወደ መቀለ ከተማ ከገቡ ሰዎች አንዱ አቶ አልጋሁን አረጋዊ ይባላል። አቶ አልጋሁን ባለቤቱና ሶስት ልጆቹ መቀለ፣ እሱ ደግሞ አዲስ አበባ ሆነው ነበር ሁለቱን አመታት ያሳለፉት። አቶ አልጋሁን፣ ያለፉት ሁለት አመታት ለእኔ በጣም መጥፎ አመታቶች ነበሩ። ምክንያቱም ከቤተሰቦቼ ጋር ተለይቼ ለብቻዬ አዲስ አበባ ነበር ምኖረው። ስለዚህ ቤተሰቦቼ ድምጻቸው እንኳን መስማት አልችልም። ስልክም የለም ምንም የምትገናኝበት ሚንስ የለም ነበር

ስለዚህ ሁለት አመት ሙሉ የቤተሰቦችህን ድምጽ እና ምን ሁኔታ ላይ እንዳሉ መስማት ማትችልበት አመት ስለነበረ ይሄ የጨለማ አመት ነበር። አንድ ወንድም ሻቢያን ገደለው። የማውቃቸው ብዙ ዘመዶቻችን፣ ጎረቤቶቻችን፣ የምናውቃቸው ጓደኞቻችን፣ ብዙ ሰዎች አጥተናል በዚህ ሁለት አመት

እንዴት በለህ ይሄ ሁለት ዓመት ለትግራይ የጥፋት ዓመት ነበረ። በእነዚህ ሁለት ዓመታት የነበሩት በዓላት ደግሞ አላከበርኩም ብሏል አቶ አልጋሁን። ማለት ላከብርም አልችልም አኗኗሪ አዲሷ ለብቻ ነው የምኖረው። ግን እዚህ ቤተሰቦች አሉኝ፣ ልጆች ያሉኝ፣ ባለቤት ያለች፣ ወላጆች አሉ፣ ወንድም አለ ምናምን። በዓል ሲሆን በደንብ ነው የምታከብረው። ከቤተሰቡ ጋር ሆነህ የምትደሰትበት ቀን ነው። የባለፈው ሁለት ዓመት የነበሩ በዓላቶች ግን የደስታ ቀን አልነበሩም። በዓላቶቹም አልነበሩም። ዝም ብለህ እንደማንም ቀን

ለእኛ እንደማንም ቀን ነው። አርብም በለው ሐምሱም በለው ቅዳሜውም በለው ነው ፋሲካ ለኛ ልደትም የው ገና የተለየ ነገር የለውም። እና በዓል በዓል አሳልፍኩኝ ማለት አልችል። ባለፈው ዓመት በዓል መኖሩንም አላስታውስም። ባይዘወይ አላቀው በዓል መኖሩንም አላስታውስም። እና በዓል አላከበርኩም እማ ከብረው። የአሁኑ የገና በዓል ከቤተሰቦቼ ጋራ ከልጆቼ ጋራ አከብራለሁ። ሰላም ስለሆነ ደስ ብሎኛል።

የአቶ አልጋሁን ባለቤት ወይዘሮ ሰላማዊት አስማማው በበኩሏም አለፉት ሁለት አመታት የነበሩ በዓላት በጣም ከባዶች ናቸው። ማለት ከቤተሰቦቻችን መሰባሰብ አንችልም፣ ከባለቤቴም መገናኘት አንችልም። በስልክም በአካልም ምንም ነገር የለም። ያኮ ልጆቼ ብቻ የምናሳልፈው ለልጆቼ ማሟላት የምችለው ነገር ሳላሟላ ልጆቼ የሚጠይቁኝ ነገር ሳላደርግላቸው በተስፋ ለሚመጣ አመት ወይም ለሚመጣ በዓል በተስፋ

እያሰብን እናሳልፈው ነበር። ይህ ቤተሰብ ከሁለት ዓመታት በኋላ ለመጀመሪያ ጊዜ ዘንድሮ የገና በዓል በጋራ ሊያከብር ነው። አቶ አልጋሁን በዓሉ ከልጆቹና ባለቤቱ ጋር የሚያከብረው በመሆኑ እንዳስደሰተው ገልጾ ሆኖም ያለፈው ጊዜ ከባድ ስለነበረ ስሜቱ የተደበላለቀ ነው ብለዋል። ወደ ቤተሰቦች ስትመጣ ደስ ይላል። በጣም ደስ ብሎኛል።

አንዳንድ ጊዜ ደግሞ ምን አለ መሰለ ስትመጣ የምታገኛቸው ከአሁን በፊት የምታገኛቸው ጓደኞች፣ ጎረቤት፣ ቤተሰብ ምናምን አለ የምታውቃቸው እነሱ የሉም። እነሱን ስታስብ መጥፎ ስሜት ይሰማሃል። ታውቃለህ፣ እሱ እሱን ስታስብ ትጨነቃለህ። አሁን ማውቃቸው ጓደኞቻችን አሉ፣ ወንድሜም አለ። እሱን እሱን ስታስብ መጥፎ ስሜት ይሰማሃል፣ ግን ደግሞ ከባለፈው ደግሞ የተሻለ አትሊስት፣ አዲስ አበባ ሆነ እነሱ እዚሁ ነው ምንም እነሱ ምን ስለሆኑ ምን እየሆኑ ስለሆነ ይኑሩ አይኑሩ

የማታውቅበት ሰዓት ስለነበረ በዓሉ እሱ በዓል በአንድ በዓል አይታሰብም። ያሁን ግን አትሊስት ከልጆቼ ጋራ ከባለቤቴ ጋራ ከባለፉ በዓላቶች የተሻለ በዓል ነው። ወይዘሮ ሰላማዊትም ተመሳሳይ አስተያየት አላት። ከባለፈው አመት ትንሽ በከፊልም ቢሆን ደስ የሚል በዓል ልናከብር ብለን ነው። ምናስ ማለት ከፊል ያልኩት ነገር ምን መሰለ፣ ወላጆቻችን አሁንም አልተገናኘንም። አሁን እኔና ባለቤቴ ተገናኝተናል። ሌሎች ቤተሰቦቻችን ግን በትግራይ እንኳን ቢሆኑ

ወደዛ ትራንስፖርት ስለሌለ መሄድም መምጣትም ስለማይቻል አልተገናኘንምና በዚህ መልኩ ነው ከፊል ያልኩ። ቀጣይ በዓላት ሙሉ ሰላም ሆኖ የሚከበርበት እንዲሆንም ተመኝታለች ወይዘሮ ሰላማዊት። ቀጣይ ምኞቴ እንደ በፊቱ ሌላም ቢቀር እንደ በፊቱ ሰላም ሆኖ የጸጥታ ስጋት ሳይኖርን ወደምንፈልገው ቤተሰቦቻችን ሂደን ወይም ሲመጡ ወይም ስንሄድ

ይህ ስጋት ያጋጥመናል ብለን ሳንፈራ ከቤተሰቦቻችን ልንገናኝና በዓሉን በዚህ ዓመትም የጥምቀት በዓልና የፋሲካ በዓል አለ እና እነዚህ በዓላት ቢያንስ ከቤተሰቦቻችን ሂደን ወይም ደግሞ እነሱ መጥተው ልናከብረው የምንችልበት ሰዓት ወይም ደግሞ ሁኔታ ቢፈጠር

በጣም ደስ ይለኛል። በመቀለ ከተማ ለበዓል የበጎች ዋጋ ትንሹ እስከ 3 ሺህ ብር፣ መካከለኛ ከ5 እስከ 6 ሺህ ብር፣ ትልቅ በግ ደግሞ እስከ 10 ሺህ ብር ሲሸጥ ነበር። ዶሮ ከ500 ብር እስከ 1 ሺህ ብርም ሲሸጥ ውሏል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። ፕሮግራሞቻችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው የአውሮፓውያኑ 2022 ዓ ም በዲፕሎማሲ መስክ ተሳክተው የነበሩ አራት ዋና ዋና ጉዳዮችን በዓመቱ መጨረሻ በተደረገ ጋዜጣዊ መግለጫ መዘርዘራቸውን ጠቅሶ የዛሬው ርዕሰ አንቀጽ አተታውን ይጀምራል። ብሊንከን ሩሲያ በዩክሬን ላይ ያወጀችው ጦርነት ስልታዊ ክሽፈት መሆኑን ለማረጋገጥ ዓለምን አስተባብረናል ብለዋል።

We brought together dozens of allies and partners to promote security, economic and humanitarian support uh, to the Ukrainian people. ዩክሬናውያን ለአገራቸው ዴሞክራሲ ሉዓላዊነትና ነጻነት በመቆም የሚያደርጉትን ጥረት ለመደገፍና ለዩክሬናውያን የኢኮኖሚና የሰብአዊ ድጋፍ እንዲሳለጥ በደርዘን የሚቆጠሩ አገሮችን፣ ሸሪኮችን በአንድ ላይ አሰባስበናል። የጋራ ድጋፋችን አሁን የተሰጠውን 185 ቢሊዮን ዶላር ወታደራዊ እርዳታ ጨምሮ

የዩክሬን ተዋጊዎች መልሶ ማጥቃት እንዲያደርጉና ሕዝባቸውን ነጻ እንዲያወጡ እንዲሁም አብዛኛውን ግዛታቸውን መልሰው እንዲቆጣጠሩ አስችሏል። ርዕሰ አንቀጹ አያይዞ ብሊንከን የቻይናን ሕዝባዊ ሪፐብሊክን በተመለከተ ከአጋሮቻችንና ሸሪኮቻችን ጋር ያለውን ስልታዊ አንድነት አፋጥነናል ማለታቸውን አስፍረዋል። ባለፈው ግንቦት በቻይና የተደቀነውን ፈተና ለመጋፈጥ ያለንን ስልት አብራርቼ ነበር

እነዚህ በአገር ውስጥ ጥንካሬያችን ላይ መስራት፣ ከአጋሮቻችንና ሸሪኮቻችን ጋር አንድ ላይ መሰለፍ፣ እንዲሁም ጥቅሞቻችንን ለመጠበቅና የወደፊት ራእያችንን ለማሳካት ከቻይና ጋር መፎካከር የሚሉት ናቸው። በተጨማሪም በታይዋን የባህር ወሽመጥ ያለውን ሰላምና መረጋጋት ለመጠበቅ የቻይና ህዝባዊ ሪፐብሊክ በሽንጃንግ እና ቲቤት የምትፈጽመውን የሰብአዊ መብት ጥሰት በተመለከተ

እንዲሁም በሆንግ ኮንግ የሚታየውን የመናገርና የፕሬስ ነጻነት መሸርሸር ላይ ያለንን ስጋት ለመግለጽ እና ለምላሹም የጋራ እርምጃ ለመውሰድ ዩናይትድ ስቴትስ እና ሸሪኮቿ ያላቸውን ቁርጠኝነት በተመለከተ አሁንም በጋራ እንደቆሙ ነው ብለዋል ብሊንከን። በሦስተኛ ደረጃ ደግሞ የምግብ ዋስትናን፣ ጤና፣ ኃይል፣ የአየር ንብረትን እንዲሁም

ሁሉን አቀፍ የኢኮኖሚ እድገትን በተመለከተ ላሉ ችግሮች መፍትሄ ለመስጠት ዩናይትድ ስቴትስ አጋሮቿን አንቀሳቀሳለች ብለዋል ሚኒስትሩ። በመጨረሻም ሰላምን ለማስፈን ለማስፈንና ግጭትን ለማስቆም የአሜሪካንን የዲፕሎማሲ ኃይል ተጠቅመናል ብለዋል። የውጭ ጉዳይ ሚኒስትር ብሊንከን

together with my counterparts from Israel, Morocco, Bahrain, the United Arab Emirates, and Egypt. በመካከለኛው ምስራቅ አንድነትና እርቅን ለመፍጠር ከእስራኤል፣ ከሞሮኮ፣ ከባህሬን፣ ከተባበሩት አረብ ኤሚሬትስና ከግብጽ ከመጡ አቻዎቼ ጋር በመሆን በኔጌቭ ጉባኤ ላይ ተሳትፍ ያለው በእስራኤልና ሊባኖስ መካከል ለረዥም ጊዜ የነበረውን የባህር ላይ ድንበር ውዝግብ ለመፍታት ታሪካዊ ስምምነት እንዲመጣ አድርገናል።

በኢትዮጵያና በትግራይ ኃይሎች መካከል ተኩስ እንዲቆም በአፍሪካ ሕብረት የተመራውን የሰላም ውይይት ደግፈናል። ሱዳን ወደ ሲቪል መር ዲሞክራሲ ጎዳና ላይ መልሳ እንድትገባ የስምምነት ማዕቀፍ እንዲፈጠር ረድተናል። በየመንም ጊዜያዊ ተኩስ ማቆም እንዲፈጠር በኋላም እንዲራዘም ረድተናል። ለአዲሱ የፈረንጆች ዓመት 23 አሉ ብሊንከን። ነፃ፣ ግልጽ፣ ጸጥታው አስተማማኝና

የበለጸገ ዓለም ለመገንባት ዩናይትድ ስቴትስና አጋሮቿ በጋራ መስራታቸውን ይቀጥላሉ ሲል ርዕስ አንቀጹ ሐተታውም ደምድሟል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮች ዝግጅቶቻችንን በዚሁ ያጠናቀናል። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያምሸውት ስመኝሽ የቆየ ነበርኩ። ዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሀሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሀሪክ ላይ አድርሱን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።